የአድማጮች ማህደር ጤና ይስጥልኝ ውድ የአድማጮች ማህደር ዝግጅት ተከታታዮች ና ተሳታፊዎች ይመር ገብረ ኢየሱስ የተባሉ የዝግጅታችን ተከታታይ ዶቼ ቬለ የሚወዱት የራዲዮ ጣቢያ እንደሆነ የሀይ ስኩል ተማሪ ሳሉ በተለይ ጀርመንኛ በራዲዮ እንዴታ የሚለው ዝግጅትን እንደሚያስታውሱ ና የመጀመሪያ የጀርመንኛ ቋንቋ እውቀት የቀሰሙትም በዚህ ዝግጅት እንደሆነ ገልጸውልናል። ውድ ይመር ትውስታውን ስላካፍሉን እናመሰግናለን። የሌሎች ተሳታፊዎቻችን አስተያየቶችም ቀጥለው ይቀርባሉ። መልካም ቆይታ። በዚህ የአድማጮች ማህደር ዝግጅት በተለይ ከሴት አስተያየት ሰጪዎች የሚደርሱን መልእክቶች ቅድሚያ እንሰጣለን። ለዛሬ ግን የደረሰን የለም። ስለሆነም እድሉን በእድሜና በዲ ደብልዩ ደንበኝነታቸው ብዙ አመታትን ወደ አስቆጠሩት የሀብሩ ደንበኛችን የድምፅ መልእክት እንለፍ። ሎቸበረው አመሰግናለሁኝ የምናገረውን ያስተላለፋችሁ ል ነው እኔ የሰባ አምስት አዛውንት መሀመድ ያስነኝ ኑሮ ዙሮን የስሜ ሸሽ አልናገርም ስሜ ቆየ አልናገርም ሁሉም የሰላም ድንጋይ አንድ አንድ ድንጋይ አንድ ድንጋይ ለሰላም ይካብ። ሌላ መቸም ተምናገረውም በምሁርነት አልታገዝ አገር የም ገጠረው የሚመክረኝ የለም። ልሳሳት ትችላለሁ፣ በምሳሳተው ይቅርታ እንዲው። ሰላም ሰላም ሰላም ይሁን አለም ዙሪያ ሁሉ የሚለውን የማህሙድ አህመድን ሙዚቃ እንዲጋብዙልኝ አመሰግናችኋለውኝ። የማህሙድ አህመድን ሙዚቃ ሰምቶ ሰላም ይሁን አለም ዙሪያ ሁሉ የሚለውን ያን ሰምቶ ሁሉም ደስ እንዲለው አመሰግናችኋለሁ Jo işteki, la selam selam የሀብሩ ደንበኛችን የመረጡት የሙዚቃ ግብዣ ነበረ። ሌሎች በድምፅ የደረሱን መልእክቶችም አሉን፣ ኋላ ላይ እናስደምጣችኋለን። ብርሃኑ ጌታቸው አዲስ ደንበኛችን ናቸው። ውድ የዲደብሊው አማርኛ ዜና አዘጋጆች እንዴት ናችሁልኝ? እኔ የዘውትር አድማጫችሁ ነኝ። ነገር ግን ሁሌም ሀሳብና አስተያየቴን ልሰጣችሁ ፈልጊ ብሞክር ላገኛችሁ አልቻልኩም። ዛሬ ግን መልእክቴ ከደረሳችሁ ተሳካ ብላችሁ ነገሩኝ። በድምፅም እንድሳተፍ መንገዱን አስረዱኝና ደንበኛችሁ መሆን እፈልጋለሁ። አደራ ብያለሁ ብለዋል ብርሃኑ ጌታቸው ከምስራቅ ሐረርጌ ዞን። አዲሱ ተሳታፊያችን ብርሃኑ ጌታቸው መልእክቶ፣ መድረሱን ከዚህ የተሻለ ማረጋገጫ የሚያገኙ አይመስለኝም። ወደፊትም እንዲሁ በጽሁፍ ወይም መልእክቱን በላኩልን ቴሌግራም ላይ የማይክሮፎን ምልክቷን ተጭነው ነው ማስተላለፍ የሚፈልጉትን መልእክት ጸጥ ያለ ቦታ ሆነው ቀርጸው ቢልኩልን ይደርሰናል። በደንበኝነቱ ይቀጥሉ። ጥቁር አሚን ከደሴ ደግሞ የላኩት አጠር ያለ ግጥም ነው። ሰላም ውድ አዘጋጆች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ። መልእክቱ ግሩም ነው ብዕሩ ጣፋጭ፣ ፍሬ ጎልቶ የወጣ ነው፣ የሰማ ይመስክር አይደለም በወሬ። ያንተ ለየት ይላል ከሌሎች ተሽሎ፣ ብዕርህ እንዳይነጥፍ በርታ ልንፋስ፣ ይሉ ያንተ አይነቱን ሰዎች ያምጣልን እያልኩኝ፣ ባለህበት ቦታ ሰላሙን ያብዛለህ፣ አቦ ክበርልኝ፣ ሁሌም ደስ ብሎኝ ስለ ጣፋጭ ብዕርህ ስናገር ሳወሳ ፋሲሉ ላንተ ነው አድናቂ ስለሆንክ፣ ጥቁር አሚንካሳ ይላል አጭር ግጥማቸው። ካልተሳሳትኩ ይህ ግጥም የተጻፈው ለሌላኛው የዲደብሊው ዝግጅት ደንበኛና ተሳታፊ ፋሲል ነው። ፋሲል በዚህ ሳምንትም መልእክት ልከውልናል። ይህም መልእክት በዚህ ሳምንት የገጠማቸውን ነገር ነው የሚያወሳው። እንዴት ናችሁ ዲደብሊውዎች? ለመሆኑ በሆነ አጋጣሚ ወይም ክስተት የህይወታችሁ መቋጫ ጫፍ ደርሳችሁ በሆነ ተአምር ከሞት መንገድ ጥግ ተመልሳችሁ አታውቁምን ሲሉ ጀምረዋል። እኔ እንዲህ ያለ አጋጣሚ ባለፈው ሳምንት መጨረሻ አካባቢ ገጥሞኛል። የሳምንቱ መጨረሻ አካባቢ ከአዲስ አበባ በቅርብ ርቀት ወደምትገኝ ከተማ በቀጭን መሄጃና መመለሻ ባለው መንገድ ላይ እያሽከረከርኩኝ ነበር። እናም ከየት መጣ የተባለ ሰው ያልጫነ ሚኒባስ መንገዱን ደርቡ በእኔ መንገድ ላይ ፊት ለፊት ከች አይል መሰላችሁ። ፍሬንዥ እንዳልቆም ከኋላ ሲኖትራክ አለ ብቻ ምን እንደረዳኝ ማን እንደመራኝ ባላውቅም በአንዳች ኃይል የመኪናው መሪ ወደ ቀኝ በመጠምዘዝ መንገዱን ስቼ በመውጣት በቅርብ ካገኘሁት ከአነስተኛ ቋጥኝ ጋር በመላተም ራሴን ሳተርፍ ሚኒባሱ ግን ሲኖ በጨረፍታ አስተናግዶት እንዳልሆነ መሆኑን ሳይ ልቤ በጣም አዘነ በጣም ደነገጥኩኝ የአያቴ አኗኗሬን ብቻ ሳይሆን አሟሟቴንም አሳምርልኝ የምትለው ጸሎት ትርጉሙ ያኔ በደንብ ገባኝ ለካስ ሰው ሩቅ ሀሳቢ ቅርብ አዳሪም ሊሆን ይችላል እናም የሰው ልጅ በሞትና በህይወት በተዘረጋ ቀጭን መስመር ላይ ነው ቀኑ ሙሉ ስንመላለስ የምንውለው ታዲያ ለዚች አጭር ህይወት ክፋት፣ ምቀኝነት፣ ስግብግብነት አብዝቶ ራስ ወዳድነት፣ ተንኮል አብዝቶ ጭንቀት፣ ዘረኝነት፣ ጥላቻ፣ ክደትን ምን አመጣው? እስከምንስ ድረስ ይጠቅመናል? ከምንስ ያድነናል? ለየትኛውስ ዓለም ስንቅ ይሆነናል? እረጎበስ ይችን ነጥብ የሆነች እድሜ ለጥሩ ምግባር፣ ለጋሽ ሀሳብና ለቅን አንድነት እናውላት። አበቃው ብሏል ፋሲል። ደንበኛችን ፋሲል በቅድሚያ እንኳን ፈጣሪ አተረፉ እንላለን። በመቀጠል ደግሞ እንኳን የጥቁር አሚንን አድናቆት ለመስባት በቁ። በዚሁ ወደ ሌላኛው የዚህ ዝግጅት ደንበኛ መቶ አለቃውቤ መልእክት እንለፍ። መቶ አለቃውቤ በየሳምንቱ ብዙ ጽሁፎች ነው የሚልኩልን። በጊዜ ምክንያት ግን አንዱን ብቻ ነው እያስተናግድን ያለ ነው። ለዛሬ መረጥ ነው እንደወረደ ይሰኛል። ግመሎችም ይጓዛሉ፣ ውሾችም ይጮሃሉ እንደሚባለው፣ በኢትዮጵያም አለመረጋጋት፣ ግጭቱ፣ የዋጋ ግሽበቱ ቀጥሏል። የግፉ ድምጽ ሙታንን ከመቃብር ይቀሰቅሳል። መቼ ቆም ይሆን የሚለው ጥያቄ ዛሬም ድረስ መፍትሔ ሳያገኝ ጥያቄ እንደሆነ አለ። ነጋዴ በሚዛን ደንበኛውን ይሸቅባል። አናጢ የሚሰራውን ሲቆርጥ ያሳጥር ያስረዝማል። አስር ጊዜ ለካ አንድ ጊዜ ቁረጥ የሚባለው ህግ ተዘንግቷል ማለት ነው። እናም ሳንመዝን ሳንለካ ያደረግነው ነገር መልሶ ለጭንቅ ለመከራ ዳረገን። አንዱ የጨነቀው ወይ መጋቢት 24 2010 አለ። ሌላው ደግሞ በፊት ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ አለ። እውነት ተብሏል። በአገራችን ለቅሶ በዛ። መቼ ሆን ፈጣሪ እንባችንን ከፊታችን የሚያብስልን? አትናገሩ፣ አትተንፍሱ ተብሏል። ዛሬ ላይ ያሻው ያምጣ ብለን ለመናገር ፈራ ተባ ማለት ጀምረናል። የመረረው ድሃ ይገባል ከውሃ ይላሉ አበቡ ስ መረረን ኢትዮጵያ ውስጥ ከምንጎርሳት ኩርማን እንጀራ ከምንጠጣት ብርጭቆ ውሃ ጀምሮ የጎጇችን ጣሪያና ግድግዳው ሳይ ቀር ፖለቲከኛና ጆሮ ጠቢ ሆኗል። ከእለት ዕለት ችግሩ ጣሪያ ነክቷል። ፍራቻ ነግሷል። ውስጥ ውስጡን ህዝቡ ይረር፣ ይንተክተክ፣ ይኮማተር እንጂ ፊት ለፊት ድምፁን ከፍ አድርጎ በአደባባይ ምንድን ነው ጉዱ ብሎ የሚጠይቅ ግን የለም። ከእያንዳንዳችን ደሳሳ ጎጆ የሚወጣው የብሶት እንፋሎት ምድርና ሰማይን ጋርዶታል። ምድርና ሰማይ ተጋረደ ማለት ደግሞ ሽቅብ አንጋጠን ከአምላካችን ጋር የምንገናኝበት የግንኙነት ድር ተቋረጠ ማለት ነው። በእርግጥም ይመስላል። ለምን ተቋረጠ ብለን እያንዳንዳችን ራሳችንንና ቤታችንን እንፈትሽ። የምግብ የትምህርትና የጤና ዋጋ የአብዛኛውን ከተሜና ገጠሪ ኑሮ ከስር መሰረቱ አንገጫቅጮታል። በተለይ የመንግስት ደሞዝተኛ፣ በጡረታ የሚተዳደረው ዜጋ እየኖረ ሳይሆን ከሲውል ጋር የሚለማመድ የሚሟገት ይመስላል። አዎ ኢትዮጵያ ምድረገነት የተባለችውን ያህል ምድረ ሲኦል ሆናለች። በቀን ደም እንደ ጅረት ይወርድባታል፣ ፍርድ ይገመደልባታል። የዚህ የዚህ ድምር ይሆን ነገሮችን ያከፋብን ፈጣሪ ደግ ጊዜ ያምጣልን እያልኩኝ ለዛሬው በዚሁ ላብቃ ብሏል የሐረሩ ደንበኛችን መቶ አለቃ ውቤ። አሁን ደግሞ በድምፅ ወደ ደረሱን መልእክቶች እንለፍ። እኔ ከደቡብ ክልል ከአሪዞን ከጅንካ ከተማ ነው ለማስተላለፍ የምንፈልገው ምክንያቱም በአሁኑ ጊዜ ወጣቶቻችን በተለያየ ጦርነት ውስጥ ገብቷል። ይህ ጦርነት የሚያዋጠን አይደለም። በቃ ቢያንስ መጀመሪያ ከሕወሓት ጋር ተባለ በስድስት መቶ ሺዎች የሚቆጠር ወጣት አለቀ። ከዛ ደግሞ ከፋኖ ጋር ተባለ ፋኖም እንግዲህ የዚ አካባቢ ያለቃሉን ቀጣይ ዞር በህይወት ከኖረ እንሰማለን። አሁን ደግሞ ኦነግ ይባላል። ኦነግ ስንት ሰው እንደ ጨርሰ ቀጣይ ህይወት ካለን የምንሰማ ይሆናል። እዚ ያሉን የኑሮ ውድነትና መከራ ጦርነት ሳንችል ምን ያርጋል ጦርነት ለስልጣን የምትፈልጉ ሰዎቹም በቃ የዛ ሄዱነት ተከራከሩት በቃ ተከራክረ እናሸንፋለን ምናምን ብላችሁ ሁለት ሺህ አስር አካባቢ ወይ ወይ አልነበርም ይ ሁሉ ወደ የት ሄደ ነው መንግስትም ቢሆን እዚ ያለውን አገር ውስጥ ኑሮ ውድነት ምኑን ሳናሸንፍ እዚያ ቀይ ባህር እንደዚህ ያደረግ ምናምን ከጎረቤት ሀገሮቻችን ጋር እንድንጣላ ምንድ ነው እንዴ? ትላንት ተዋክቶ ተዋክቶ ሰበ ሺህ የሚያህል ህዝብ እነባደመ ምክንያት አልቆ ምንም የተገኘ ነገር የለም። አሁንም ደግሞ ለጦርነት እንደዚህ አይነት ነገሮች ስለሚያስከትል መንግስትም ረጋ ብሎ የተማረ ንምሎ ረጋ ብሎ ምንድን ነው የፋኖ ምናምን የምትሉትም ረጋ ብሎ ተነጋግሮ ትንሽ ሰላም ቢያመጡ እንዴ፣ የማን ልጅ ነው ያለቀ ያለው? ማን የማን ልጅ እየገደለ የጨፈጨፈ እዚህ ማን አካባቢ ይኖራል? እንዴ፣ እንዲህ ከተባለ እኮ ማን እንደሚጎዳ እኮ ይታወቃል። በዚህ አካሄድ ከሆነ ማለት ነው። እንደው ረጋ በሉት። ይህ ለዶች ደብሌ እንዲያደርስ ይፈልጋሉ። አመሰግናለሁ። ከጅንካ ከተማ ጥጋቡቱ ችባይስ ይባላሉ ናቸው ዶች ብሌዎች። በጣም አመሰግናቸዋለሁ የሚደውልላቸው ከምዕራብ ወለጋ ሌቃ ዱለቻ ወረዳ ነው። የደወልኩላቸውም ምክንያት ደግሞ ወረዳችን እጅግ ያመረቀዘ የማይድን የአስተዳደር ካንሰር የመሰለ ችግር አለብንና ከዛሬ ነገ፣ ከአምና ዘንድሮ እያል አሁንም የምንገልጽበት ቃላትማን እያጣን ነው። አሁን ስናገር ራሱ እኮ እንባ እየተናነቀኝ ነው የምናገረው። እስከ መቼ ነው እኛ እንዲህ የምን የምንኖረው ጠይቀን መልስ የማናገኝበት፣ ተምሬን ስራ የማናገኝበት፣ ሰርቴን የማንለወጥበት የማንለወጥበት ይሊቀ ወረዳዎች እኮ ከዳጌት በታች በአንደራ ደግሞ ወንዝ ወዲያ ማዶ እና ከየናይገሌ አባ ዘመድ እያሉ እየተከፋፈሉ ነው እያከፋፈሉ ነው የሚገቡ መንፈስ የሰላም Ye durara ሰላም ለሀገር የተባሉ አስተያየት ሰጪ፣ ጤና ይስጥልኝ የተከበራችሁ የዶች ቨለ ጋዜጠኞች አሁን ማቅረብ የምፈልገው በአማራ ክልል ሰሜን ወሎ ሀብሮ ወረዳ እየተካሄደ ያለው ጦርነት በፋኖና የኢትዮጵያ መከላከያ ሰራዊት ህዝባችን እየተሰቃየ እንደሚገኝ ለመግለጽ ነው ብለዋል። ታማኝ የተባሉ ሌላው አስተያየት ሰጪ ደግሞ በዳውሮ ዞን ሎማ ቦሳ ወረዳ ነሐሴ ወር ጀምሮ ደሞዝ አልተከፈለንም። በዚህም የተነሳ መምህራን ከመስከረም 15 ጀምሮ ማስተማር አቁመዋል። የመንግስት ሰራተኛ ህይወት አደጋ ላይ ወድቋል። እባካችሁ ዲደብሊዎች ድምፅ ሁኗቸው ይላሉ። ሰላም፣ ሰላም። የጀርመን ድምጽ ፕሮግራም አዘጋጆች፣ ሰላም ለእናንተ ይሆን። እንደምናላችሁ ፕሮግራማችሁ ባለፈው ዌብሳይታችሁን ከቀየራችሁ በኋላ ያቀረባችሁትን ዘገባ ዳውንሎድ አድርጎ መንገድ ላይ ወይም ደግሞ ሌላ ቦታ ሲኮን ለመስማት አይቻልም። በተለይ ደግሞ ኢትዮጵያ ውስጥ የግድ ዋይፋይ ያለበት ቦታ ነው ሰው ፕሮግራሙን ዳውንሎድ አድርጎ ሌላ ቦታ ሲሄድ በመንገድ ላይ የሚሰማው እና በዚህ በአዲሱ ዌብሳይታችሁ ላይ ይሄ አይነት አማራጭ የለውም። ዳውንሎድ አድርጎ መስማት የሚቻልበት የለውም። በተቻላችሁ መጠን የዚህን አይነት አጠቃቀም ዌብሳይታችሁ ላይ ብታደርጉ የተሻለ ይመስለኛል። ሳሙኤል ይባላለሁ ከጀርመን ነው። ሰላም ሁኑ። ሳሙኤል ከጀርመን አዲሱ የዶች ቨለን ገጽ በሚመለከት ለሰጠን ጠቃሚ አስተያየት እናመሰግናለን። መልእክቱን ወደሚመለከተው ክፍል አስተላልፈናል። ሌሎች አድማጮቻችንም ልትጽፉልን ከፈለጋችሁ አድራሻችን ዶችቨለ አምሃሪክ ሰርቪስ 53 110 ቦን ጀርመኒ ነው። አምሃሪክ አት ዲደብሊው ዶት ኮም ደግሞ የኢሜል አድራሻችን ነው። የመልእክት መቀበያ ስልክ ቁጥራችን ደግሞ 0049 22 84 29 164995 ነው። በፌስቡክ ሜሴንጀር ወይም በቴሌግራም ላይ አት ዲ ደብልዩ አማሪክ ቦት ብላችሁ ብትፈልጉንም ታገኙናላችሁ። እንግዲህ አድማጮች እየተመደበልን ጊዜ የስካሁኑ ነበር። ጻፉልን ወይም ደውሉልን። ልደት አበበነኝ ጤና ይስጥልኝ። I'm not going